ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማኸኝ ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ለሰላሳ ደቂቃዎች ከጽዮን ግርማ ጋር አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ በዛሬው የጋቢና ጉዞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር ወጣቱን በሚመለከት በተለይ በስራ ፈጠራና በትምህርት ዙሪያ የተናገሩትን እንተነትናለን። ይሄ ወጣት ትውልድ ለአገሪቱ የወደፊት እድል፣ የኢኮኖሚ እንቅስቃሴ፣ የዲሞክራሲ ግንባታ በጣም ወሳኝ መሆኑን መቀበላቸው በጣም የሚያስደስትና ተስፋ የሚሰጥ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ተመልክቶ ትንተና የሚሰጡን የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራን በጋቢና አሳፍረናል። ጠቅላይ ሚኒስትሩ በንግግራቸው በሀገሪቱ በተካሄዱ የጸረ መንግስት ተቃውሞዎች ለተጎዱ ሁሉ ይቅርታ ጠይቀዋል። የማይተኩ ልጆቻቸውን ያጡ ቤተሰቦች ደግሞ እንደዚህ ብለዋል እኔ ምንም እውቀት የለኝም። ሁኔታዎች የተደበላለቁብኝ ሰው ነኝ። መንግስት የሚለውን ለመረዳት ያቅተኛል። እኔ ምናውቃለሁ፣ ያው መንግስት ያለው ይሁን። እማደርገው ምንም ነገር የለኝም እማቀውም የለኝም እና ምን ላድርግ? በአዲሱ ጠቅላይ ሚኒስትር ንግግር እንደተበረታቱ ነገር ግን በተግባር የሚፈጽሙትን በጉጉት እንደሚከታተሉና ለማገዝ ዝግጁ መሆናቸውን የዩናይትድ ስቴትስ መንግስትና የአውሮፓ ሕብረት ወኪሎች ተናግረዋል። የዶክተር አብይን የጠቅላይ ሚኒስትርነት ሹመት ማጽደቁን በደስታ ተቀብለናል በአዲሱ የሥራ ኃላፊነታቸው አብረናቸው ለመሥራት በጉጉት እንጠብቃለን በአዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲን ወክለው የሰጡት ኒኮላስ ባርኔት ናቸው የአውሮፓ ፓርላማ አባል አና ጎሜሽ እንዲህ ብለዋል እናም ሁሉንም እስረኞች መልቀቅን የመሰሉ ሀቀኛ የበጎ መንፈስ እርምጃዎችን መውሰድ አለባቸው። ሁሉንም ከዝግጅታችን ታገኙታላችሁ፣ ከጋቢና ቪኦኤ ማለት ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካአድማስ ተሻገሩ። ዜና እናስቀድም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ በብዙ ሺህ የሚቆጠሩ አፍሪካውያን ፍልሰተኞችን በምዕራብ ሀገሮች ለማስፈር ከተባበሩት መንግስታት ድርጅት ጋር አድርገውት የነበረውን ስምምነት እየሰረዙ መሆናቸውን ዛሬ አስታወቁ። ናታንያሁ ስደተኞቹን በምዕራብ ሀገሮች ለማስፈር ስምምነት ማድረጋቸውን ያስታወቁት ትናንት ሰኞ ነበር። ከሰዓት በኋላ ግን ለምሬቶቻቸው ጆሮቸውን ከሰጡና ሁኔታዎችን ከገመገሙ በኋላ ስምምነቱን እየሰረዙ መሆናቸውን አስታውቀዋል። መጀመሪያ ላይ በተደረገው ስምምነት መሰረት 16250 የሚሆኑ ፍልሰተኞች ወደ ካናዳ፣ ኢጣሊያና ጀርመን ሊላኩ እንደነበር ጠቅላይ ሚኒስትሩ ጠቁመዋል። በኋላ ግን ጀርመን አፍሪካውያን መጤዎችን ስለማስፈሩ እቅድ የማውቀው ነገር የለም ማለቷ ተገልጿል። በእስራኤል ውስጥ በ35 ሺህ የሚገመቱ አፍሪካውያን ስደተኞች እንዳሉ ይታወቃል። የሜክሲኮ መንግስት ከማዕከላዊ አሜሪካ ሀገሮች ለተንቀሳቀሱ ከፍተኛ ብዛት ላላቸው ሰዎች ለስደተኝነት የሚመጥኑ ከሆነ ጥገኝነት እንደሚሰጣቸው አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ትራምፕ የሀገራቸው ድንበሮች መጠናከር እንዳለባቸው የሚገልጹ መልእክቶችን በትዊተር ለመላክ ምክንያትም ሆነው ነበር። የሜክሲኮ የሀገር አስተዳደር ና የውጭ ጉዳይ ሚኒስትሮች በገለጹት መሰረት አብዛኞቹ ከጓቶማላ፣ ከሆንዱራስ ና ከኤልሳልቫዶር የተንቀሳቀሱ ሲሆን ሲሆኑ ላለፉት ስምንት ዓመታት ያህል ተመሳሳይ እንቅስቃሴ ሲያደርጉ ቆይተዋል። ዓላማውም በተለይም ከአደገኛ ሁኔታ ለሚሸሹት ስደተኞች መብት ትኩረት እንዲሰጥ ነው። በስተ መጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና የባልቲክ ሀገሮች መሪዎች ዛሬ በዋይት ሀውስ ቤተ መንግስት ተገናኝተው በአሜሪካና በእነሱ መካከል ጸጥታ፣ ንግድና ኤነርጂን እንደዚሁም የባህል አጋርነትን ስለማጠናከር ጉዳይ ይነጋገራሉ ተብሎ ይጠበቃል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። በትናንትና ዕለት ቃለ መሀላ የፈጸሙት የኢትዮጵያ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ባደረጉት ንግግር ካተኮሩባቸው ጉዳዮች አንዱ የምጣኔ ሀብት፣ የስራ እድልና ወጣቶች፣ በተለይ ለወጣቶች ስራ መፍጠር ላይ ያተኮረ ነው። በዚህ ዙሪያ ላይ የጠቅላይ ሚኒስትሩን ንግግር እየሰማን ትንተና እንወስዳለን። ዶክተር አክሎግ ቢራራ የዓለም ባንክን ጨምሮ ለበርካታ የልማት ተቋማት ከ30 በላይ አመታት ያገለገሉ የልማት ምጣኔ ባለሙያ ናቸው። መስመር ላይ ይገኛሉ። እንደምናመሹ ዶክተር አክሎግ ጤና ይስጥልኝ። አቶ ህንወክ እንደምናመሸልኝ። ደህና ደህና። እንግዲህ ጠቅላይ ሚኒስትር አብይ አህመድ በወጣቱ የምጣኔ ሀብት ተሳትፎ ላይ ከተናገሩት እንመርኮዝና የእርስን ትንተና እንወስዳለን። ውድ የሀገራችን ወጣቶች፣ ኢትዮጵያ የእናንተ ነች። መጪው ዘመን ከሁሉ በላይ የናንተ ነው። አሁንም አገሪቷን በመገንባት ግንባር ቀደም ሆናችሁ መሳተፍ ይኖርባችኋል። የወጣቱ ጥያቄ የኢኮኖሚና የእኩል ተጠቃሚነት ብቻ ሳይሆን የዴሞክራሲና የፍትህ ነው ብለን እናምናለን። የሁሉም ዜጎች ኢኮኖሚያዊ ተጠቃሚነት፣ ማኅበራዊ ፍትህና ፖለቲካዊ ተሳትፎ ከማሳደግ አንጻር ክፍተቶች ነበሩ። ክፍተቶቹን ይገልጻሉ። የትምህርትና የስራ ዕድል በተለይ አትኩረው የተናገሩበት ነው። ጠቅላይ ሚኒስትሩ ያሉትን እንስማ። የትምህርት መስፋፋት ይበል የሚያሰኝ የመንግስታችን ስኬት ቢሆንም ይህ የትምህርት ሽፋን እድገትና በጥራት እስካልተደገፈ ድረስ ልፋ ጥረታችን ሁሉ የምንተጋለትን ውጤት ሊያመጣልን አይችልም። በመሆኑም ከመጀመሪያ ደረጃ እስከ ከፍተኛ ትምህርት ተቋማት ያሉትን የእውቀት አለሞቻችንን በጥራት ላይ አተኩረው እንዲሰሩ መንግስት በፍጹም ቁርጠኝነት ይረባረባል። ዶክተር አክሎግ ቢራራ እንግዲህ በወጣቱ የምጣኔ ሀብት ተሳትፎና የትምህርትና የስራ እድል በተለይ ጥራትንም በተመለከተ በተናገሩት ንግግር ላይ የእርስን ትንተና ልውሰድ። እሺ፣ መጀመሪያ ለአዲሱ ጠቅላይ ሚኒስትር ለዶክተር አብይ አህመድ ያለኝን መልካም ምኞትና ተስፋ ለመግለጽ እፈልጋለሁ። እሳቸው የተናገሩትን በጽሞና አዳምጫለሁ። ትኩረታቸው በጣም አስደስቶኛል፣ አስደንቆኛል። ምክንያቱም በትምህርትና በስራ አለም ያለውን ግንኙነት በደንብ አድርገው አቅርበውታል። እንግዲህ ወጣቱ ትውልድ ብለው የተናገሩት ከሰላሳ አምስት አመት ዕድሜ በታች የሆነው ከሰባ በመቶ የሚሆን ነው ተብሎ ይገመታል። ታዲያ ይሄ ወጣት ትውልድ ለአገሪቱ የወደፊት እድል፣ የኢኮኖሚ እንቅስቃሴ፣ የዲሞክራሲ ግንባታ በጣም ወሳኝ መሆኑን መቀበላቸው በጣም የሚያስደስትና ተስፋ የሚሰጥ ነው። ሌሎች አገሮችም ያደረጉት እኮ በአብዛኛው የምስራቅ ኤዥያ አገሮች ስኬታማ ሊሆኑ የቻሉበት የትምህርት አቅርቦት ብቻ ሳይሆን ጥራቱ ወደ ስራ ዓለም ወደ ማምረት፣ ወደ አገልግሎት፣ ዘመናዊ አገልግሎት እንዲያመራ ማድረጋቸው ነው። መንግስታት ለዚህ ትኩረት መስጠታቸው በጣም ነው እያስደሰተኝ። ምክንያቱም ወጣቱ ትውልድ በኦሮሚያ ሆነ በአማራው ክልል፣ በደቡብ በየቦታው የሚንቀሳቀሰውና አቤቱታ የሚያቀርበው ሰላማዊ ሰልፍ የሚያቀርብበት ዋናው ምክንያት የስራ እድልና የመብት ጥያቄ ሆኖ ነው ያገኘሁት ስመራመረው። ይህንንም አስመልክቶ በተለይ ማነቆ ያሏቸው እንደ ሙስና፣ ከዛም ባለፈ ደግሞ የፈጣን በኢትዮጵያ የተከሰቱ ፈጣን የምጣኔ ሀብት እድገቶች በድህነት ቅነሳ ላይ ያላቸውን ሚና ዘርዝረው አስቀምጠዋል። በቅድሚያ ስለ ሙስና የተናገሩትን እናድምጥ። አሁን በጀመርነው አዲስ ምዕራፍ ዘረፋን፣ የሀብት ብክነትንና የተደራጀ ሙስናን መላው ሕዝባችንን በሚያሳትፍ እርምጃ ለመመከት ሌተቀን እንተጋለን። ፈጣን የምጣኔ ሀብት እድገት ኢትዮጵያ ማስመዝገቧንም፣ ሆኖም ግን በድህነት ቅነሳ በሚሰራው ስራ ላይ ሙስና ማነቆ መሆኑን ነው የገለጹት። እስኪ ሀገሪቱ ያስመዘገበችውን እድገት በተመለከተ የተናገሩትን እንስማ። ሀገራችን ባለፉት ዓመታት ባስመዘገበችው ፈጣን እድገት የተነሳ በድህነት ቅነሳ፣ በመሠረተ ልማት ግንባታ፣ በሰው ኃይል ልማትና በመሳሰሉት ያገኘናቸው ስኬቶች ለሁሉም የሚታዩ ናቸው። ዶክተር አክሎግ እነዚህንስ ሁለት ወሳኝ የሆኑ የምጣኔ ሀብት አምዶች እንዴት ይመለከቷቸዋል? ከጠቅላይ ሚኒስትሩ ንግግር በመመርኮስ እኔ በተደጋጋሚ የማይካድ ነገር ያየሁት ይህ መንግስት ባለፉት ጥቂት አመታት በተለይ ከምርጫ ዘጠና ሰባት ወዲህ በትምህርት ያሳየው በመሰረተ ልማት ያሳየው መንገዶች፣ የጤና ጣቢያዎች ወዘተ ጥሩ ነው። ሆኖም ግን መዋቅራዊ የሆኑ በጣም ግዙፍ የሆኑ ችግሮች አሉ። ኢህአዴግ ብቻ ሊወጣቸው የማይችል የህብረተሰቡን ቅንነትና ተሳትፎ የሚጠይቁ እንትኖች አሉ እና በእድገት በኩል እሳቸው የጠቀሱት አግባብ ያለው ሆኖ ግን በተግዳሮት በኩል ምን አይነት ጠንቆች አሉ? ምን አይነት ችግሮች አሉ? የሚለው ጥያቄ አንዱ ሙስና እና ከሙስና ጋር የተያያዘ ከሀገር የሚሸሸው በጣም ግዙፍ የሆነ ገንዘብ ነው ወንድሜ። እንደምታውቀው ከዚህ በፊትም አይ ቲንክ እየተነጋገርንበት ይመስለኛል። ከሰላሳ እስከ አርባ ቢሊዮን ዶላር ድረስ ከአገር ሸሽቷል የሚባል ትችት አለ። ይህንን እኔ አይደለሁም የምለው፣ ብዙ ጥናቶችም ተካሂደውበታል። ስለዚህ ኢትዮጵያ እየደማሽ ከሆነ በሙስና ከሀገር በሚሸሽ ግዙፍ ሀብት ይሄ መቆም ይኖርበታል። ምክንያቱም እያንዳንዱ የሚሰረቅ ዶላር ወይም ደግሞ ገንዘብ ለወጣት ትውልዱ የስራ እቅዳቸው ማነቆ ይሆናል። አገሪቱ የገንዘብ አቅም፣ የውጭ ምንዛሬ አቅም የላትም ገና በማደግ ላይ የምትገኝ ሀገር ናት። ስለዚህ ይሄ ድርጅታዊ ሙስና ነው ያሉት። እኔ ድርጅታዊ ምዝበራ ብዬ በጣም ሰፊ የሆነ መጽሐፍ ጽፌ ነበር። እና እኔ የሚያሳስበኝ ምንድን ነው፣ ይሄ ድርጅታዊ ምዝበራ ከስሩ ከቁንጮው ካልተወገደ በጣም አስጊ የሆነ ሁኔታ ይፈጠራል። በማህበረሰቡ በኩል በኑሮ ልዩነት በገቢና በኑሮ ልዩነት በኩል ለአገር ቀውስ ይሆናል። ይህንን ደፍረው መናገራቸው የሚያስመሰግን ነው። እንዴት ነው ሊወጡት የሚችሉት? እኒህ ጠቅላይ ሚኒስትር ብቻቸውን ችግሩን ሊወጡት አይችሉም። የሕዝብ ድጋፍ ያስፈልጋቸዋል። የፓርቲው ድጋፍ ያስፈልጋቸዋል። የወጣቱ ድጋፍ ያስፈልጋቸዋል። ከቁንጮው ያለው የሙስና ሁኔታ ካልተፈጣ ስርዓት ወለድ የሆነው የተዘረጋው በአገሪቱ ፐርሜት የሚያደርገው ሁኔታ ሊፈታ አይችልም። ከሰላሳ ዓመታት በላይ የዓለም ባንክን ጨምሮ በሌሎች ምጣኔ የልማት ምጣኔ ድርጅቶች ውስጥ ያገለገሉት ዶክተር አክሎግ ቢራራ የሰጡት ትንተና አልተጠናቀቀም። በነገው ዝግጅት አጠቃላይ የምጣኔ ሀብት መዋቅራዊ ለውጦችን በተመለከተ የሰጡትን ትንተና እናቀርባለን። ራር ጋቢና ቪኦኤ ሽ ጋቢና ላሻን ላሻና ና ላሻን የምትከታተሉት የጋቢና ዝግጅታችን ነው። አሁንም ደግሞ ወደ ተከታዩ ከዚሁ ከ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ትላንት ካደረጉት ንግግር ጋር ያቆየናል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንቱ ንግግራቸው በኢትዮጵያ ህይወታቸው ለተቀጠፈ ሰዎች መጸጸታቸውን ገልጸው ይቅርታ ጠይቀዋል። መስዋዕትነት ለከፈሉ የመብት ተከላካሪዎች ፖለቲከኞች፣ በቅጡ ሳይባርቁ ህይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። አያይዘውም ህይወታቸው ለጠፋ የጸጥታ አካላት ማዘናቸውን ገልጸዋል። ለተፈጠሩት ችግሮች እልባት ለመስጠትም ህዝባቸውን እንደሚክሱም ቃል ገብተዋል። በቅርቡ ልጆቻቸው ከተገደሉበቸው መካከል የተወሰኑትን አነጋግረን ነበር። ይቅርታ ብቻውን ለደማ ልብ መጠገን ሊሆን አይችልም። ይቅርታው ተቀባይነት የሚኖረው ድርጊቱን የፈጸሙ ሰዎች ለፍርድ ሲቀርቡ ነው ብለዋል። በቅርቡ ያልነው ባለፉት ሁለት አመት ተኩል በነበረው የተቃውሞ እንቅስቃሴ ውስጥ ህይወታቸው ለጠፉ ልጆች ቤተሰቦችን ስላነጋገርን ሲሆን ከዚህ ውስጥም ጳጉሜ አንድ ቀን 207 ዓ ም ለ208 መስከረም አጥቢያ በደንቢዶሎ የ16 ዓመት ኃይሉ ኤፍሬም የተባለ ልጃቸው የተገደለባቸው እናት በወቅቱ ለአሜሪካ ድምጽ አስተያየታቸውን ሰጥተው ነበር። በሰጡት አስተያየትም ልጃቸው መሞቱን አስክሬኑ መንገድ ላይ መውደቁን እንደ ተነገራቸው ከሴት ልጃቸው ጋር ወደ ቦታው ሲሄዱ ሜዳ ላይ ወድቆ እንዳገኙትና እዛው የወደቀበት ለማንሳት ጎንበስ ሲሉ በጸጥታ አካላት መጀመሪያ ልጅሽን ሰብስበሻት ይዥም ነበር ወይ በሚል ድብደባ እንደደረሰባቸው ገልጸውልን ነበር። ወደ እኒህ እናት ዛሬ ማምሻውን ስልክ ደውዬ ነበር የጠቅላይ ሚኒስትሩን ንግግር ሰሙት ወይ? ምን ተሰማዎት? አልኳቸው። ልጄ እየረዳኝ ስንኖር ያለምንም ጥፋት ከስራ ሲመለስ መንገድ ላይ ነው የተገደለብኝ። ከዚያ ወዲህ ትልቅ አዘን ይሰማኛል። ልጄ ከሞተ ወዲህ ህይወት የለኝም፣ የማደርገው ነገርም የለኝም እየተቸገርኩ ስለምኖር ስለ ልጄ አሁንም አዝናለሁ። አባት የሌለው ልጅ እንደሚያሳድጉ አሁን የሚኖሩት ከአንድ ሴት ልጃቸው ጋር እንደሆነ የገለጹት እኚህ እናት ልጃቸው የቀን ስራ እየሰራ በርበሬ እያስፈጨ፣ እየወቀጠ በልጅነቱ እንደሚረዳቸው በማንኛውም ነገር የሱን እርዳታ ያገኙ እንደነበርና አሁን ግን ምንም ነገር እንደሌላቸው በሀዘን ውስጥ እንደሚገኙ ገልጸውልናል። ይቅርታውን ተቀብለውታል ወይ ብዬ ጠይቄያቸው ነበር። አኒ ቤቁምሳ ሲንቀቡ ሲንቀቡ አኩም ሞ ድማ እንደደ ማለ አማሊን እንደ ከሬ ሰቀዝ ከናሞ ረሶነሶ ኖ እኔ ምንም እውቀት የለኝም። ሁኔታዎች የተደበላለቁብኝ ሰው ነኝ። መንግስት የሚለውን ለመረዳት ያቅተኛል። እኔ ምን አውቃለሁ? ያው መንግስት ያለው ይሁን። ማደርገው ምንም ነገር የለኝም። እማቀውም የለኝም እና ምን ላድርግ? ሌላው ያነጋገርኳቸው በመርሳ ከተማ ከዚህ ከጥምቀት ጋር በተያያዘ በ ወልዲያ ከተማ ተነስቶ ከነበረው ግጭት ጋር ወደ መርሳ ተዛምቶ ህይወቱ ያለፈበት የልጃቸው ህይወት የ23 አመት ወጣት አብዱ ሞላ ንጋቱ የተባለ ልጃቸው የተገደለባቸውና በወቅቱ ደግሞ እርሳቸው እስር ቤት እንደነበሩ ከእስር ሲፈቱ ልጃቸው መሞቱን እንደሰሙ ለአሜሪካ ድምጽ የተናገሩ ወደ አቶ ሞላ ንጋቱ ወደ ተባሉ አባት ነበር የአዲሱን የተመረጡትን ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ሰሙት ወይ? ይቅርታውንስ አዳምጡ ያልኳቸው ሰውን ከበደለ በኋላ አንድ ሰው ሰውን ከጎዳ የሰውን ህይወት ካበላሸ በኋላ ይቅርታ መጠየቅ ምን የሚባል ነው? እንደ በእናንተ አሁን ስታስቡት ማለት ነው። እና ይሄ ጥሩ ነገር አይደለም። ይቅርታ መጠየቅ ሰውን የተጎዳን ክፍል የሚለብሰው አቶ እንደሆነ የሚለብሰው መስጠት ቤት የለው እንጂ ቤቱን መስራት ያነ ልጁ የሚያደርግለትን ሁሉ ነገር ማድረግ ነው እንጂ ይቅርታ ጠይቃለሁ ማለት ምን ይደረጋል? አቶ ሞላ አያይዘው እንደተናገሩት ይቅርታው በራሱም በቂ አይደለም። ይቅርታው ተቀባይነት የሚኖረው ለተጎዱ አካላት ካሳ ሲሰጥ ነው። እርሳቸው በሚኖሩበት አገር ባህልም ይህ እንደሚደረግ ገልጸው፣ በአጠቃላይ ግን ጠቅላይ ሚኒስትሩ እንዳሉት ይቅርታው ተቀባይነት የሚኖረው በሀገር ደረጃ ካሳ ተከፍሎ ሁሉንም የሟች ቤተሰቦች ይቅርታ መጠየቅ ሲቻል ነው ብለዋል። ይቅርታው ለሀገር የሚጠቅመው ለውጥ ነገር ሲያመጣ ነው። ለውጥ አምጥቶ ሀገራችን ጥሩ ዜጋ ስትሆን፣ በጥሩ ሁኔታ ስትኖር፣ ተወዱ የነበረውን ነገር ርካሽ አርጎ ሲያመጣ፣ ሲጣላ የነበረበትን ሁሉ ጠቡ እንዲቆም ያደረገ የሆነ እንዲሆነ ሰዎች በጣም ችግረኛ የነበሩ ሁሉ ሲያገኙ ይቅርታ ተቀባይነት ይኖረዋል። ይቅርታው አሁን ይሄ ይቅርታ ሰው እየተጎዳ ሰው በህራብ እየተቃጠለ ሰው ሰርቶ ለመንግስት በቀረጥ እየተከፈለ እየተሰጠ ለፍቶ ለፍቶ በውጭ ሀገር ለፍቶ መጥቶ በቀረጥ ከተገዛ በላይ ቀረጥ እየተከፈለ መንግስት እንዴት ብሎ ነው ይቅርታ ጠይቆ ይቅርታ ተቀባይነት የሚኖረው? ይህ ተቀባይነት የሚኖረው ዜጋው በጥሩ ሁኔታ የታጠቀ አስተ መንግስት በውድ ገሳ የለም እንደ ለህዝቡ በረካሽ የሚሸጠው ለህዝቡ እኮ በረካሽ ነው። እሱ አሁን የሚሸጠው ግን የኢትዮጵያ መንግስት ሰርቶ ያገኘውን ነው። እሱ የሚገፋው ውጭ ሀገር ማለት አይደለ

ነው እንጂ ይቅርታ ተቀባይነት የሚያገኘው። ለውጥ ሳያመጣ ይቅርታ ጠይቄያለሁ ቢል ተቀባይነት የለውም። ሌላ በነቀምትና በወልዲያ ከተማ ልጆቻቸውን ያጡ ሁለት አባቶችን አናግሬያለሁ። ሀሳባቸው ተመሳሳይ ነው። ይቅርታ ማለቱ ምንም ዋጋ የሚኖረው ይቅርታ የተጠየቀበት ጉዳይ መፍትሄ ሲሰጥ ነው። በተለይ የወልዲያዋ አባት ልጆቻችንን የገደሉ የሁሉንም ኢትዮጵያውያን ልጆች የገደሉ ሰዎች ለፍርድ ሲቀርቡ ነው ይቅርታው ተቀባይነት የሚኖረው ብለዋል። አድማጮች፣ የዚህን ዘገባ ሙሉ ዝርዝር ከምሽቱ ሶስት ሰዓት ላይ እና በፌስቡክ ገጻችን እና በዌብሳይታችን ላይ የምታገኙት ይሆናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ደግሞ በበኩሉ ትናንት ባወጣው መግለጫ የኢትዮጵያ ፓርላማ የዶክተር አብይ አህመድን የጠቅላይ ሚኒስትርነት ሹመት የማጽደቁን ዜና በደስታ መቀበሉን ገልጿል። የኢትዮጵያ መንግስት የሚወስዳቸው አፋጣኝ የለውጥ እርምጃዎች ላይ ድጋፍ ለመስጠት ዝግጁ መሆኑም ነው ኤምባሲው ያስታወቀው። በሌላ በኩል አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱን ወደ እውነተኛ ዴሞክራሲ ለማሸጋገር ድፍረት ይኖራቸዋል ብለው ተስፋ እንደሚያደርጉ የአውሮፓ ፓርላማ አባሏ አና ጎሜሽ ተናግረዋል። ባልደረቦቻችን ቆንጅታዬና ሰለሞን አባተ ያጠናቀሩትን ዘገባ መስታወት አረጋው ይዛለች። ትላንት የኢትዮጵያ ፓርላማ የዶክተር አብይ አህመድን ጠቅላይ ሚኒስትርነት ማጽደቁን ተከትሎ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ከዶክተር አብይና ከኢትዮጵያ መንግስት ጋር በሁለቱ ሀገሮች የጋራ ጥቅሞች ላይ አብረው ለመስራት በጉጉት እንደሚጠብቁ ትላንት ማምሻውን የኤምባሲው ቃል አቀባይ ኒኮላስ ባርኔት ለአሜሪካ ድምጽ ተናግረዋል። በመግለጫችን እንዳልነው የኢትዮጵያ ፓርላማ የዶክተር አብይን የጠቅላይ ሚኒስትርነት ሹመት ማጽደቁን በደስታ ተቀብለናል። በአዲሱ የሥራ ኃላፊነታቸው አብረናቸው ለመሥራት በጉጉት እንጠብቃለን። የኢትዮጵያ መንግሥትም የፖለቲካና የኢኮኖሚ ለውጦችን በአፋጣኝ ተግባራዊ እንዲያደርግ ድጋፍ ልንሰጥ ዝግጁ ሆነን እንጠባበቃለን። በሌላ በኩል የአውሮፓ ፓርላማና የውጭ ጉዳዮች ኮሚቴ አባል አና ማሪያ ሮዛ ጎሜዝ የዶክተር አብይ አህመድ መሾም ለኢትዮጵያውያንም ሆነ ለኦሮሞ ህዝብ በጎውን ሊያመጣ ጥቅማቸውን ሊያስጠብቅ የሚችል ነው የሚል ሀሳብ በብዙዎች ዘንድ እየተንጸባረቀ ማስተዋላቸውን ተናግረዋል። ምንም እንኳ የጠቅላይ ሚኒስትር ዶክተር አብይ ሹመት በህወሀት የተቀባ ቢሆንም ሹመታቸውን ሊተካከል የሚችል ተግባር ሊፈጽሙና ኢትዮጵያን ወደ ዲሞክራሲ ወደሚደረግ እውነተኛ ሽግግር ያደርሱታል የሚል ተስፋ አለኝ በማለት ተናግረዋል። ጠቅላይ ሚኒስትሩ ለፓርላማው ያደረጉትን ንግግርም ሆነ ተቃዋሚው ችን ጨምሮ በበጎ እንደተቀበሏቸው ማስተዋላቸውን መልካም መነሻ እንደሆነ የጠቆሙት አና ጎሜስ ይህ ብቻውን ግን ከፋይዳ የሚጣፋለው መሆኑን ጠቅሰዋል። መልካም ጅምር ነው። ያ ሁሉ ደም ከፈሰሰ በኋላ የአንዲት በእንዲህ አይነት አስቸጋሪ ምዕራፍ ላይ የምትገኝ ሀገር ጠቅላይ ሚኒስትር እንዲሆን የምትጠብቀው እንዲህ ነው። አሁን ህዝቡ ማየት የሚፈልገው ተግባር ነው፣ ቃላት ብቻ አይደለም። ህወሀት ጥሩ ቃላትን ብዙ ጥሩ ቃላትን በመናገር ሁል ጊዜ የታወቀ ነው። ነገር ግን ተግባሩ ቃላቱን አይገልጽም። እኒህ ጠቅላይ ሚኒስትር እንዲህ ግልጽ መልእክቶችን ማስተላለፋቸው ያስደስታል፣ ጥሩ ምልክት ነው። ነገር ግን እስኪ ተግባሩን እንጠበቅ ያ ተግባር ሰው የሚፈልገውን የሚጠብቀውን ያሟላል፣ ይፈጽማል የሚል ተስፋ አለኝ። የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣናቸውን እንደሚለቁ ይፋ ባደረጉበት መግለጫቸው በአጽንኦት እንዳስቀመጡት የኢትዮጵያ ሕገ መንግስት በሚያዘው መሰረት ሰላማዊ የስልጣን ሽግግር መከናወኑን እናደንቃለን ሲሉም የአሜሪካ ኤምባሲው ቃል አቀባይ ተናግረዋል። የዩናይትድ ስቴትስ ኤምባሲ በመግለጫው የአስቸኳይ ጊዜ አዋጁን መነሳት በጉጉት እንደሚጠብቅም ገልጿል። Well, we've been very clear in our position about the state of emergency, so obviously we'd like to see that happen as soon as possible. የአስቸኳይ ጊዜ አዋጁ መደንገግ ላይ ያለንን ተቃውሞ ቀደም ሲል ግልጽ አድርገናል ስለሆነም አዋጁ በተቻለ ፍጥነት እንዲነሳ የምንፈልግ መሆናችን ግልጽ ነው ከሁሉም የኢትዮጵያ ኃይሎች ጋር ከሁሉም ተቃዋሚዎች ጋር ምንም ቅድመ ሁኔታ የሌለበት ንግግር እንዲከፍቱ ተቃዋሚዎችን ጭራቅ አድርጎ መሳል እንዲቆም፣ ግልጽና እውነተኛ ንግግር እንዲኖር ማድረግ ወደ ዲሞክራሲያዊ ሽግግር የሚወስድ ብቸኛ መንገድ ነው በማለት ተናግረዋል። የአውሮፓው የፓርላማና የውጭ ጉዳዮች ኮሚቴ አባል አና ጎሜዝ እናም ሁሉንም እስረኞች መልቀቅን የመሰሉ ሀቀኛ የበጎ መንፈስ እርምጃዎችን መውሰድ አለባቸው። በቅርቡም እኮ እስክንድር ነጋና ሌሎችም ለፍትህና ለእውነት ቆመው የሚናገሩ ደፋር ኢትዮጵያውያን እንደገና እየተያዙ ታስረዋል። ሁሉም የፖለቲካ እስረኞች መለቀቅ አለባቸው። ኢትዮጵያ ውስጥ ለለውጥ ሁሉን አሳታፊ ለሆነ ንግግር፣ ለእውነተኛ ዲሞክራሲ ሽግግር የሚደረግን ጥረት የኢትዮጵያ ሕዝብ የሚደግፈውን ያህል የአውሮፓ ፓርላማና የአውሮፓ ተቋማትም ያለ ጥርጥር እንደሚደግፉ በእርግጠኝነት መናገር እችላለሁ በማለት አና ጎሜዝ በመጨረሻ ተናግረዋል።

zamanı çırpı çata çattım taçın zırp yoluma yardım et sevgili sen bu suçlanna annam nuru yesek korka ላይ ስንሆን ታች የምናይበት መነጽር ያልተስተካከለ እንደሆነ ላይ ሆኖ የሚቀለለ እንደግነት መፈጥፈት ስለሚመጣ ያኔ ዋጋ ማወራረር ከባድ ይሆናል ማለት። አዲሱ ጠቅላይ ሚኒስትር እየተዘሙ ካሉ ዜማዎች አንዱን ነው ያሰማናችሁ። የምሽቱ የጋቢና ዝግጅታችን በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን ስናስተናግዳችሁ፣ ያመሸ ነው ጽዮን ግርማና ሄኖክ ሰማ ጊዜር ነን። ዝግጅታችንን በቴክኒክ የመራለን ሞክቢል ያበሮ ነው። ከቴክኒክ መሀንዲሱ ካልቪን ፍላወርስ ጋር በመሆን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። I don't want to you out

so nen Radon Amerika